የዩናይትድ ስቴትስ መንግሥት የውጭ ጉዳይ መሥሪያ ቤት በቅርቡ ይፋ ያደረገው የ2016 ዓመተ ምህረት የዓለም ሀገሮች የሰብአዊ መብቶች አያያዝ ዘገባ በኢትዮጵያ ላይ ያተኮረውን ክፍል የኢትዮጵያ መንግስት ሚዛናዊ አይደለም ብሎታል። ዘገባው መሠረት ያደረገው የፖለቲካ ፍላጎት ያላቸው ኃይሎች ብቻ የሰጡትን መረጃ እንጂ ከመንግሥትና ከሐቀኛ ሰዎች የተገኘ መረጃ እንደሌለው ገልጿል። የኢትዮጵያ መንግስት ወደፊት ግን በመንግስት ገለልተኛ አካል ነው የተባለው የኢትዮጵያ ሰብአዊ መብቶች ኮሚሽን ግኝቱን እንደሚያቀርብ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት አስታውቋል። መለስካቸው አመሀ ዝርዝር ዘገባ ይዟል። የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ለቪኦኤ እንደገለጹት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በአውሮፓውያን ዘመን አቆጣጠር የ2016ን የዓለም አገሮች የሰብአዊ መብቶች አያያዝ ዘገባን ሲያወጣ በኢትዮጵያ ተፈጥረው የነበሩ ሁኔታዎችን በአግባቡ አልተገነዘበም ይላሉ። ባለፈው ዓመት በኢትዮጵያ ሰላማዊ በሆነ መንገድ ተገቢና ህጋዊ ጥያቄዎችን ያቀረቡ ክፍሎች የነበሩትን ያህል ሁከትን የፈጠሩና የአባባሱ ኃይሎችም ነበሩ ይላሉ። መንግስት፣ ደግሞ የህዝቡን ሰላም የማስጠበቅ ኃላፊነት አለበት ሲሉም ይከራከራሉ። ከዚያም በላይ ግን የአሜሪካ የውጭ ጉዳይ መስሪያ ቤት በኢትዮጵያ ላይ ያወጣው ዘገባ ወደ አንድ ወገን ጥፋቱን ሁሉ የደፈደፈ ነው ሲሉ ነቅፈዋል። ስቴት ዲፓርትመንቱ ያወጣው ሪፖርት ሚዛኑን መጠበቅ አለበት። በወቅቱ የነበሩ ጉዳዮችን በአግባቡ ማየት አለበት። የመንግስትንም ሰይ መያዝ አለበት። አጠቃላይ ሂውማን ራይትስ ዎች የሚሆን ስቴት ኦፍ ዲፓርትመንት የሚሆን መረጃ የሚሰጧቸው አካላት እነማን ናቸው? ፖለቲካዊ የሆነ ፍላጎት የላቸውም ወይ መረጃዎችን ሲሰጧቸው እነሱ የሚያነጋግሯቸው ሰዎች መረጃ የሚቀበሏቸው ሰዎች የተለየ ሞቲቭ የላቸውም ወይ የሚለውን ነገር ማረጋገጥ አለበት በትክክል ጀኒን የሆነ የህብረተሰብ ክፍል ነው ወይንን መረጃ የሰጣቸው የሚለው ላይ የሁሉንም አካል ግብዓት የወሰደ የተሟላ ሪፖርት አይደለም የሚል ነው ያለውና በዚህ መልኩ ሚዛኑን የጠበቀ መሆን አለበት እና ወደ አንድ ሳይድ ወደ አንድ ጎን አጠቃላይ ችግሮችን ያስቀመጠበትና የደፈደፈበት ሁኔታ ነው ያለው። ይሄ ደግሞ ትክክል አይደለም። በዚህ ዘገባ እንደተመለከተው ባለፈው አመት በሀገሪቱ ሰላማዊ ሰልፎችን ተከትሎ በተፈጠረው አለመረጋጋት በተለይ በኦሮሚያና በአማራ ክልሎች በመቶዎች የሚቆጠሩ ዜጎች ተገድለዋል። በመንግስት የተቋቋመውን የኢትዮጵያ ሰብዓዊ መብቶች ኮሚሽን ጠቅሶም በኦሮሚያ ብቻ 28 የጸጥታ ኃይል አባሎችን ጨምሮ 123 ሰዎች ተገድለዋል ብለዋል። ሂውማን ራይትስ ዎች የተሰኘው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት አምስት መቶ ሰዎች በጸጥታ ኃይሎች ተገድለዋል ሲል ዘግቧል። ይኸው የአሜሪካ የውጭ ጉዳይ መስሪያ ቤት ዘገባ የኢትዮጵያን ጠቅላይ ሚኒስትር በመጥቀስ በኦሮሚያ ብቻ አምስት መቶ ሰዎች እንደተገደሉ በጥቅምት ወር ተናግረዋል ይላል። እነዚህን ተገደሉ የተባሉ ሰዎችን ቁጥር አስመልክቶ የመንግስትን አቋም አቶ መሐመድ ሰይድ ለቪኦኤ ይህን ብለዋል። ቁጥሮችን በተመለከተ በመንግስት በኩል የአንድም ሰው ህይወት እንዲጠፋ አይፈለግም። የአንድም ሰው ሕይወት በጥልቅ ነው በመንግስት ኮንሰርን የሚወሰድበት። ስለዚህ በተደጋጋሚ እንደተገለጸው እና መንግስት የተሰማውን ሐዘን በኢትዮጵያ ህዝብ ስም ለህዝቡ የገለጸበት ሁኔታ ነው ያለው እና የአንድም ሰው ሕይወት ቢሆን ትልቅ ዋጋ የሚሰጠው ጉዳይ ነው የሚሆነው እና ቁጥሮችንም እንደዚሁ በተለያየ መልኩ ሶሻል ሚዲያ ላይ የሚለቀቀው በተለያየ ማህበራዊ መገናኛ ብዙሃን በተለያዩ ሚዲያዎች የሚገለጸውን ዝም ብሎ ወስዶ ኃላፊነት በጎደለው መልኩም ማስተላለፍ ተገቢ አይሆንም። ስለዚህ ገለልተኛ አጣሪ አካል አለ። ይሄ አጣሪ አካል በቀጣይ ሂደቱን ጨርሶ ይፋ የሚያደርግበት ሂደት ነው ያለውና ይህንኑ መጠበቅ ተገቢ ነው ብዬ ነው ማስበውና በዚህ መልኩም እስቴት ዲፓርትመንት ቢሆን በዚህ አይነት መልኩ ቁጥሮችን ሲያወጣ ከትክክለኛ መረጃ ላይ መነሳት አለበት እና ይሄ አሁን መንግስት በነዚህ ቁጥሮችም ሆነ በሌላ እንደው እስከዛሬ ድረስ ባለው ሁኔታ በተፈጠረው አጋጣሚ የሞቱ ሰዎችን የተገደሉ ሰዎችን ቁጥር ገና ያጣራል ብለን እንጠብቅ። ገለልተኛ አካል ያጣራል። ገለልተኛ አካል ያጣራል ስል በህገ መንግስቱ እውቅና ያገኘ አካል፣ በህገ መንግስቱ እውቅና ያገኘ አካል ስል የኢትዮጵያ ሰብአዊ መብት ኮሚሽን በህገ መንግስቱ ተቆጥሮ የተሰጡ ተግባራት ኃላፊነቶች አሉት። በዛ መልኩ በገለልተኝነቱ ከዚህ ቀደምም እንደታየው ኢከሌከክሌሳይ ላይ ማለት ነው የተፈጸሙ ችግሮችም ካሉ በግልጽ ተጠያቂነትን በሚያሰፍን መልኩ ከህዝብ ተወካዮች ጀምሮ ለሚመለከታቸው አካላት ለመላው ኢትዮጵያ ህዝብ ይፋ የሚያደርግበት አሰራር ነው ያለው ና ይህን አሰራር ነው መጠበቅ ያለብን እንጂ እንዲሁ ከተለያየ አካላት በተለይም ፖለቲካዊ ፍላጎት ካላቸው አካላት ያገኘነውን መረጃ ቁጥር አንስተን መስጠትና ይህንን ደግሞ እንደ መረጃ አውጥተን መበተን የለብንም የሚል ሀሳብ ነው ያለኝ። ነው እና እንጠብቃለን ማለት ነው። አሁንም እንጠብቃለን። ይኸው የዩኤስ የውጭ ጉዳይ መስሪያ ቤት ዓመታዊ ዘገባ እንዳተተው ከፍተኛ የሰብአዊ መብቶች ችግሮች ብሎ ከጠቀሳቸው መካከል አንዱ የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ የሚወስዱት ከመጠን ያለፈ የኃይል እርምጃ እንደሆነ ያስረዳል። በዚህ ላይ የመንግስትን አቋም ያስረዱት አቶ መሐመድ ሰላማዊ ሰልፈኞች በሚለው አገላለጽ እንደማይስማሙ ይናገሩና ኤክሴሲቭ ፎርስ በሚል ነው ያስቀመጠው ይህንንም አሁን መንግስት ከመጠን በላይ አልፏል። በወቅቱ ደግሞ ቅድም ለማስቀመጥ እንደሞከርኩት በዚች ሀገር ውስጥ የህገ በላይነት እንዲሰፍን የዜጎች ሰብአዊ መብት እንዲከበር ዜጎች በሰላም ወጥተው እንዲገቡ ለዜጎች ካላቸው ተቆርቋሪነትና ኃላፊነት እንዲሁም ውግንና በመነሳት አደጋ ጭምር የደረሰባቸው የጸጥታ ኃይሎች አሉ። በርካታ የጸጥታ ኃይሎች አሉ። እነዚህ የጸጥታ ኃይሎችን ጨምሮ አጠቃላይ መንግስት በወቅቱ ሲወስደው የነበረው የጸጥታው ወደነበረበት የመመለስ ሂደት በምን ደረጃ ላይ ነው ያለው? ወደዚህ ወገንም ወደዛ ወገንም ሳያዳላ ቅድም ባልኩት መሰረት የሚያጣራው አካል በቀጣይ አጣርቶ ይፋ የሚያደርግበት ሂደት ነው ያለውና ይህንንም ብንጠብቅ ነው የተሻለ የሚሆነው። አሁን አስቀድሞ መዳኘትና ካጣሪ ቦርዱ ቀድሞ ትክክለኛ ያልሆነ መረጃ ማስተላለፍ ይሆንብኛል። በተባበሩት መንግስታት ድርጅት ሰብአዊ መብቶች ከፍተኛ ኮሚሽነር ይህንን በተለይ በሁለቱ ክልሎች ተፈጠረ የተባለውን ችግር በተለይ የሰብአዊ መብቶችን ጥሰት ለመመርመር ጥያቄ አቅርቦ መንግስት ጥያቄ ውድቅ እንዳደረገበት ታውቋል። ለምን ሆነ? እንግዲህ በመሰረቱ ኢትዮጵያ የተፈራረመቻቸውን አህጉራዊ የሚሆን ዓለም አቀፍ ስምምነቶችን እንዲሁም ህገ መንግስቷን ባከበረች መልኩ ነው የምትንቀሳቀሰውና በዚህ ማዕቀፍ ውስጥ ስንንቀሳቀስ አሁን ኢትዮጵያ ውስጥ ያለው ስርዓት ለህዝቦቹ ኃላፊነት የሚሰማው ስርዓት ነው ያለው። ህገ መንግስቱን ተከትሎ የሚሰራ መንግስት ነው ያለው ለዜጎቹ ተጠያቂነት ያለው መንግስት ነው ያለው። ስለዚህ የኢትዮጵያ መንግስት የመጨረሻ አለቃው የኢትዮጵያ ህዝብ ነው። በዚህ ረገድ ደግሞ በህገ መንግስቱ በገለልተኝነት ተመሳሳይ የሆኑ ጉዳዮችን የሚያጣራ የኢትዮጵያ የሰብአዊ መብት ኮሚሽን አለን። እኛ በተጨባጭም በተግባርም የተፈተሸ ነውና፣ ስለዚህ ይሄ ገለልተኛ አካል እንዲያጣራው ነው መንግስት በመጀመሪያ አቅጣጫ ያስቀመጠው። በዚህ በተፈጠረ በተባለው ሁከት ወቅት በአንዳንድ ስፍራዎች በተለይ በገጠር አካባቢ ሲቪል መንግስት ባለስልጣናት ስልጣናቸውን በጸጥታ ኃይሎች እንደተነጠቁ ወይንም በፀጥታ ኃይሎች ላይ ያላቸውን ስልጣን እንዳጡ ዘገባው ይጠቁማል። ይሄ ህገ መንግስቱን በቀጥታ የሚጻረር ጉዳይ ነው። ተፈትሸዋል። ይሄ ነገር እንግዲህ ኢትዮጵያ የምትመራው በህገ መንግስቷና በህግ ነው የምትመራው። በመርህ የሚመራ ሀገር ነው ሀገራችን እና በዚህ መሰረት ሁሉም አካላት ህግ አውጭውም፣ ህግ አስፈጻሚውም፣ ህግ ተርጓሚውም አካል በህገ መንግስትና ህገ መንግስቱን መሰረት ባደረጉ ሌሎች ህጎች ተቆጥሮ የተሰጧቸው ተግባራት አሉ በዚህ ማዕቀፍ ውስጥ ነው ሁሉም የሚንቀሳቀሱትና በዚህ ደረጃ ችግር አለ የሚል ሪፖርት እኔ የለኝም በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ የዴሞክራሲና የሰብአዊ መብቶች ከበሬታ ለኢትዮጵያ የህልውና ጉዳይ እንደሆነ ገልጸው ስለዚህም ሀገር በቀል ዴሞክራሲ በኢትዮጵያ ስራ ላይ እየዋለ እንደሆነ ተናግረዋል ከአሜሪካ መንግስት ጋር በአያሌ ጉዳዮችና ቁም ነገሮች የኢትዮጵያ መንግስት በከፍተኛ ትብብር እየሰራ እንደሆነም አስታውሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ